የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19 በ5ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ሐምሌ 26 2016 ዓ.ም ስርጭታችን ጀመረ። የኢትዮጵያ መንግስት ፋኖ በሚል ከሚታወቀው ኃይል ጋር ንግግር እያደረገ እንደሚገኝ የሀገሪቱ ጠቅላይ ሚኒስትር ገልጸዋል። እስካሁን አልገለጽኩትም። ዛሬ እንድታውቁት በአማራ ክልል ከሚንቀሳቀሱ ኃይሎች ንግግር ከጀመር ውና ድረናል። በእርግጥ አንድ ስላልሆነ ኃይሉ ከዚኛው ስንናገር ከዚኛው አንግባባም። አንድ እንዲሆኑ ከፍተኛ ጥረት ሲደረግ ነበር። ንግግር እንዲመች ግን ንግግር እያደረግ ነው። ኮንቲኒስሊ፣ በተቃርኖ ያሉ በአማራ ክልል የሚንቀሳቀሱ ኃይሎች ከመንግስት ጋር ንግግር የጀመሩ ግሩፖች አሉ። ጠቅላይ ሚኒስትር አብይ አህመድ ናቸው፣ ቀደም ብለው የተሰሙት። ዝርዝሩ ጉዳይ በምሽቱ ይደመጣል። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችንም ይዘናል። እንደምናመሻችሁ እንደምንወላችኋል። አድማጮቻችንና ተመልካቾቻችን ሳስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። የምሽቱ ዋና አዘጋጃችን ጽዮን ግርማ ናት። በስርጭት ቅንብሩ አብሮን የሚቆየው ኤልያስ አስማረ ነው። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። አስቀድመን አጫጭር ያለም ዜናዎች እናጋራችኋለን። ደረጀ ደስታ ይጠብቃችኋል። በድጋሚ እንደምናመሻችሁ አድማጮች። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን በቅርቡ ኢትዮጵያን ይጎበኛሉ ተብሎ ይጠበቃል። ሚኒስትሩ ጉብኝት የሚካሄደው በሶማሊያና በኢትዮጵያ መካከል ዲፕሎማሲያዊ ውጥረት ባየለበት ወቅት ነው። የቱርክ የውጭ ጉዳይ ሚኒስትር ባወጣው መግለጫ ፊዳን ከኢትዮጵያው የውጭ ጉዳይ ሚኒስትር ታዬ አስቀስላሴ ጋር ይገናኛሉ ብለዋል። ጠቅላይ ሚኒስትር አብይ አህመድ ፊዳንን ተቀብለው እንደሚያነጋግሯቸውም መግለጫው አክሎ ገልጿል። አንካራ ና አዲስ አበባ ስለ ጉብኝቱ ዝርዝር አልገለጹም። ይሁን እንጂ ጉብኝቱ የሚካሄደው እንደ ኤሮፓ አቆጣጠር ጥር አንድ ከሶማሌላንድ መሪዎች ጋር የተካሄደውን የመግባቢያ ስምምነት አስመልክቶ በኢትዮጵያና በሶማሊያ መካከል ያለው ግንኙነት ባሽቆለቆለበት ወቅት ነው። ቱርክ ከአዲስ አበባ ና ከሞቃዲሾ ጋር ያላትን ግንኙነት ጠብቃለች። ቱርክ በሁለቱም ወገኖች መካከል እንደ ሸምጋይ ሆና ትንቀሳቀሳለች። እንደ አውሮፓ አቆጣጠር ሐምሌ አንድ የኢትዮጵያውን የውጭ ጉዳይ ሚኒስትር ታዬ አስቀስላሴ ና የሶማሊያውን የውጭ ጉዳይ ሚኒስትር አህመድ ሞአሊም ፊቅን አንካራ ላይ አስተናግዳለች። በተዘዋዋሪ የሚካሄደው ንግግር እስካሁን ትልቅ ውጤት ያስገኘ ባይሆንም ሁለቱም ወገኖች እንደ አውሮፓ አቆጣጠር መስከረም ሁለት አንካራ ላይ እንደገና ለመገናኘት ተስማምተዋል። በናይጄሪያ በኢኮኖሚ ችግር ምክንያት በተቀሰቀሰ ተቃውሞ በትንሹ 13 ሰዎች መሞታቸውን የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል ዘግቧል። ተቃዋሚዎቹ የተገደሉት በጸጥታ ኃይሎች ነው ሲል ድርጅቱ ከሷል። ዛሬ አርብ ቢያንስ አምስት የናይጄሪያ ግዛቶች በሰዓት ላፊ ስር ቆይተዋል። በዋና ከተማዋ አቡጃ የጸጥታ ኃይሎች ለሁለተኛ ቀን ሰላማዊ ሰልፍ በወጡ ተቃዋሚዎች ላይ አስለቃሽ ጭስ መተኮሳቸውን በስፍራው የሚገኘው የኤኤፍፒ ዘገባ ተናግረዋል። የአገሪቱ ፕሬዚደንት ቦላ ቲኒቡ ባለፈው ዓመት ይፋ ያደረጉት የኢኮኖሚ ማሻሻያ እቅድ የነዳጅ ድጎማን ማስቀረቱና የገንዘብ ልውውጡን ወደ ነፃ ገበያ መቀየሩ በረጅም ጊዜ ሂደት ኢኮኖሚውን ያሻሽላል ብለው ተናግረው ነበር። ይሁን እንጂ በአፍሪካ ከፍተኛ የህዝብ ቁጥር ያላት አገር በከፍተኛ የዋጋ ንረት የኒያራን የምንዛሬ ዋጋ እንዲያሽቆለቁል በማድረግ የኑሮ ውድነት ቀውስ አምጥቶብናል በማለት ብዙዎቹ ናይጄሪያውያን መንግስታቸውን ይወቅሳሉ። በናይጄሪያ መጥፎ አስተዳደር ያብቃ የሚል ስያሜ የተሰጠው የተቃዋሚዎቹ የንቅናቄ ዘመቻ በኢንተርኔት በርካታ ተከታዮች ድጋፍ አግኝቷል። የናይጄሪያ ባለስልጣናት ደግሞ በቅርቡ በኬንያ አዲሱን የታክስ ህግ በማስቀየር የተደረጉ የሁከትና የብጥብጥ ሰልፎችን ተመሳሳይ መንገድ መከተል መሞከሩ አደገኛ መሆኑን አስጠንቅቀዋል። አመጹ ያስተሳሰራቸው ናይጄሪያውያን ተቃዋሚ የሲቪል ማህበራት ቡድኖች ከመንግስት የተሰጠውን ማስጠንቀቂያ ችላ በማለት በመጪዎቹ ቀናት የተቃውሞ ሰልፎችን እንደሚያካሂዱ ዝተዋል። አምነስቲ ኢንተርናሽናል እንደዘገበው የጸጥታ ኃይሎች በዋና ከተማይቱ አቅራቢያ በሱሌጃ ስድስት ሰዎችን፣ በሰሜን ምስራቅ ማይዱግሪ ከተማ አራት፣ እንዲሁም በሰሜን ምዕራብ የአገሪቱ ክፍል በምትገኘው ካዱና ከተማ ሶስት ሰዎች መግደላቸውን አስታውቋል። የአገሪቱ ፖሊስ አዛዥ መኮንኖች ፖሊሶች በሰላማዊ ተቃዋሞች ላይ ጥቃት ሰንዝረዋል የሚለውን ክስ አስተባብለዋል። ናይጄሪያውያን 40 በመቶ በጨመረው የምግብ ግሽበትና በሶስት ጥፍ በናረው የነዳጅ ዋጋ የተነሳ ለከፍተኛ ወጪና የኑሮ ውድነት ተዳርገዋል። ኬንያ የዝንጀሮ ፈንጣጣ መታየቱ ከተረጋገጠ በኋላ በተጠንቀቅ ላይ ናት። የኬንያ ባለስልጣናት ለዝንጀሮ ፈንጣጣ መጋለጡ ከተደረሰበት አንድ ሰው ጋር የተገናኙና የተነካኩ ግለሰቦችን በማጣራት ላይ ናቸው። ለዝንጀሮ ፈንጣጣ ቫይረስ ተጋልጧል የተባለው ሰው ከኡጋንዳ በኬንያ በኩል ወደ ሩዋንዳ እንደተጓዘ መታወቁ ስጋት ፈጥሯል። የኬንያ የጤና ጥበቃ ሚኒስትር ቫይረሱን ለመከላከል ግለሰቡ ተጉዞባቸዋል በተባለው በኬንያና ታንዛኒያ ድንበር አቅራቢያ ወደሚገኘው ታይታ ታቬታ አውራጃ የጤና ባለሙያዎችን ልኳል። የጤና ጥበቃ ሚኒስትር ዋና ጸሐፊ ሜሪ ሙቶኒ የግንኙነት ክትትልና ቁጥጥር አስፈላጊነትን አጉልተው በመግለጽ በዚህ ዙሪያ የሰለጠኑ የድንበር አካባቢ ጥበቃ ሰራተኞችን 32 ወደሚደርሱ አካባቢዎች ለቁጥጥር መላካቸውን ተናግረዋል። የዝንጀሮ ፈንጣጣ የምስራቅ የመካከለኛውና የምዕራብ አፍሪካ አካባቢዎችን እያጠቃ ነው። የበሽታው ምልክቶች ከፍተኛ ትኩሳት፣ የቆዳ ሽፍታ፣ ራስ ምታትና መላ ሰውነትን የሚያም የመሳሰሉ የህመም ምልክቶችን የሚያሳይ፣ በቀጥታ ንክኪ ወይም በመተንፈሻ ጠብታዎች ይተላለፋል። የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል እንደ ኤሮፓ አቆጣጠር ከ2022 ጀምሮ በ15 የአፍሪካ ሀገራት 1450 የዝንጀሮ ፈንጣጣ ሞት የተመዘገበ ሲሆን ባለፉት ሰባት ወራት ውስጥ 14250 ሰዎች መጋለጣቸውን መመዝግ መዝግቧል። ከእነዚህ መካከል 456 ሰዎች ሞተዋል። ከ340ሺ በላይ ሰዎች በሚኖሩባት የኬንያዊቷ ታይታ ታቬታ አውራጃ ውስጥ ያሉ ነዋሪዎች የቫይረሱ መስፋፋት ስጋት ስላደረባቸው ተጨማሪ የማህበረሰብ ግንዛቤና የጤና እርምጃዎችን እየጠየቁ ነው። ቡሩንዲ፣ መካከለኛው አፍሪካ ሪፐብሊክና ሩዋንዳን ጨምሮ በርካታ ሀገራት በሀገራቸው የዝንጀሮ ፈንጣጣ መከሰቱን ለመጀመሪያ ጊዜ ሪፖርት አድርገዋል። አድማጮች፣ ዜና የሚተላለፉላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሐማሱ መሪ ሃኒዬ ቀብር በካታር ተፈጸመ። በኢራን ዋና ከተማ ቴህራን ውስጥ የተገደሉት የሐማሱ መሪ እስማኤል ሐንዬ የቀብር ስነ ስርዓት ዛሬ አርብ በካታር ተፈጸመ። ከቀብር በፊት በዶሃ ኢማም ሙሐመድ ኢብን አብዱል ውሃብ መስጂድ በተካሄደው የጸሎት ስነ ስርዓት ተገኝተዋል። ትናንት ሐሙስ በቴህራን ለሃኒዬ በተካሄደው ህዝባዊ የአስክሬን ሽኝት ስነ ስርዓት ላይ በርካታ የአዘንተኞች አክብሮታቸውን ሰጥተዋል። በስነ ስርዓቱ ላይ የኢራን መንፈሳዊ መሪ አያቶላ አሊ ሀሚኒ እና አዲሱ ፕሬዚደንት ማሱድ ፒስኪሽኪያን ተገኝተዋል። ሀኒየና አንድ ጠባቂ ተሄራን ውስጥ በተፈጸመ ጥቃት የተገደሉ ሲሆን የኢራን አብዮታዊ ዘብ እስራኤልን ተጠያቂ አድርጓል። በሐማስ በኢራንና በሌሎች በጥቃቱ የተከሰሰችው እስራኤል በቀጥታ የሰጠችው መግለጫ የለም። ኢራን የጠቅላይ መሪ አያቶላ አሊ ካሚኒ ቀደም ሲል በሰጡት መግለጫ በግድያው ምክንያት ከባድ ቅጣት ይኖራል ሲሉ ዝተዋል። ለግድያው ተጠያቂ የተደረገችው እስራኤል መሆኗ በክልሉ የከፋ ግጭት እንዳይቀሰቀስ አስግቷል። ግድያው የተካሄደው በቤሩት የሄዝቦላ አዛዥ ፉአድ ሹክርን የገደለው የእስራኤል ጥቃትን ተከትሎ ነው። ቱርክና ፓኪስታን ሀኒዬ የተገደሉት የሐዘን ቀን ብለው ሀኒዬ የተገደሉበትን ቀን የሐዘን ቀን ብለው ሲያውጁ ሐማስ ደግሞ የቁጣ ቀን ሲል ጠርቶታል። ሐማስ የሐንዬ ግድያና የጋዛ ጦርነትን በመቃወም ከጁምዓ ሰሏት በኋላ በመስጊዶች ተቃውሞ እንዲነሳ አሳስበዋል። የፍልስጤማውያኑ ታጣቂ ቡድን የፖለቲካ መሪ ሐንዬ ከሌሎች የሐማስ ፖለቲካ መሪዎች ጋር መኖሪያቸው በካታር ዶሃ ነበር። ይህ በእንዲህ እንዳለ ሂዝቦላ ከእስራኤል ጋር ያለው ግጭት ወደ አዲስ ምዕራፍ ገብቷል አለ የሂዝቦላ መሪ ሐሰን ናስረላህ። ታጣቂ ቡድኑ ከእስራኤል ጋር ያለው ግጭት ወደ አዲስ ምዕራፍ ገፍቷል ሲሉ አስጠንቅቀዋል። ናስረላ ይህን የተናገሩት በዚህ ሳምንት ቤይሩት ና ቴህራን ውስጥ የህዝቦላ አዛዥ ና የሀማስ ፖለቲካ መሪዎች መገደላቸውን ተከትሎ ነው። ናስረላ ማስጠንቀቂያውን የሰጡት እስራኤል ቤይሩት ላይ ባደረገችው ጥቃት ለተገደለው ለአዛዡ ፉአድ ሽኩር በተፈጸመ የቀብር ስነስርዓት ላይ ነው። እስራኤል በቤሩት የህዝቦላ አዛዥ ፉአድ ሽኩርና ሌሎችን የገደለውን ጥቃት መፈጸሟን አረጋግጣለች። እስራኤል በቁጥጥሯ ስር በሚገኘው ጎላን ሀይትስ 12 ህጻናትን ከተገደሉበት የሮኬት ጥቃት ጀርባ የሽኩር እጅ ያለበት ብትልም ህዝቦላ የእስራኤልን ክስ አስተባብሏል። የሂዝቦላው መሪ ናስራላህ በጣም የተጠና የበቀል እርምጃ እንደሚወስድ ፍንጭ ቢሰጡም ዝርዝሩን አልገለጹም። የጋዛው ጦርነት ከጀመረበት ጊዜ አንስቶ ሂዝቦላና እስራኤል በየቀኑ ሊባል የሚችል የተኩስ ልውውጥ ቢያደርጉም እስካሁን ወደ ሙሉ ጦርነት አልገቡም። ሊባኖስ እንደ ኤሮፓ አቆጣጠር በ2006 ከእስራኤል ጋር ያካሄደችው ጦርነት እንዳይደገም በሚል ሂዝቦላ ከፍተኛ ጫና ውስጥ ገብቷል። ዓለም አቀፍ ባለስልጣናት የበቀል አዙሪቱ ወደ ከፍተኛ ጦርነት እንዳያመራ እየሰሩ ነው። በመጨረሻም የሩሲያ ሰው አልባ አውሮፕላን ወይም ድሮን በዩክሬን ሰሜናዊ ምስራቅ ካርሂቭ ግዛት ዛሬ አርብ በደረሰው ጥቃት አንድ አውቶቡስ በመመታቱ በከባድ ሁኔታ ውስጥ የሚገኝን አንድ ሰው ጨምሮ ስድስት ሰራተኞች መቁሰላቸውን የክልሉ ርዕሰ መስተዳድር ተናግረዋል። ሀገር ገዢው ኦሌህ ሱኔኮቭ እንደተናገሩት ድርጊቱ የተፈጸመው ሩሲያ ባለፈው ግንቦት በከፈተችው የጦር ግንባር በኩል ከሃሊቦክ 40 ኪሎ ሜትር ርቀት ላይ በምትገኘው የድሃርቺ ተፈናቃዮች መጠለያ ከተማ አቅራቢያ ነው። የዩክሬን ጦር የሩሲያን ጦር በድንበሩ አካባቢ 10 ኪሎ ሜትር በመዝለቅ ሊያደርግ የነበረውን ግስጋሴ እንዲያቆም አድርጎታል። ሩሲያ እንደ አውሮፓ አቆጣጠር የካቲት 2022 ሙሉ የዩክሬንን ወረራ ከጀመረች ወዲህ በሺዎች የሚቆጠሩ ሰዎች ተገድለዋል። አድማጮች ለምሽቱ የተመደበው የዜና ክፍለ ጊዜ በዚህ ተጠናቋል። ከቀሪዎቹ የአርብ ምሽት ዝግጅቶቻችን ወደ ሀብታሙ ስዩም ልመልሳችሁ። በእኔ በኩል ጤና ይስጥልን። ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው እየተከታተላችሁ የምትገኙት። አድማጮቻችንና ተመልካቾቻችን ዝግጅቶቻችን ከራዲዮ በቴሌቪዥን መገኛ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኤኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሁፍ መልእክት ለመተው ለምትሹ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ጉዳይ እንሻገር። መንግስት ከፋኖ መንግስት ከፋኖ ጋር ንግግር እያደረገ እንደሚገኝ ጠቅላይ ሚኒስትር አብይ ገለጹ። መንግስታቸው ከፋኖ ታጣቂዎች ጋር በሚስጥር ንግግር ማድረግ መጀመሩን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የማክሮ ኢኮኖሚ ማሻሻውን በተመለከተ ማምራሪያ በሰጡበት በትናንቱ መድረክ ላይ ይህን የተናገሩ ጠቅላይ ሚኒስትሩ በንግግሩ መሀል ሶስተኛ ወገን ይኑር አይኑር ግን እስካሁን ድረስ አልገለጹም። በአቶ ዘመነ ካሴ ይመራል ባሉት የማራ ፋኖ ነው በጎጃም የውጭ ጉዳይና የዲያስፖራ ጉዳዮች መምሪያ ኃላፊ መሆናቸውን የገለጹልን አቶ ስሜነ ሙላቱ ከመንግስት ጋር ምንም የተጀመረ ንግግርም ሆነ ድርድር እንደሌለ ለቪኦኤ ተናግረዋል። የአማራ ክልል የሰላም ካውንስል ህዝብ ግንኙነት ኃላፊ አቶ ያቸው ተሻለ በበኩላቸው ይፋዊ ንግግር ስለመጀመሩ እንደማያውቁ ገልጸው የጠቅላይ ሚኒስትሩ ንግግር ግን የፌዴራሉ መንግስት ጥሪያችንን መቀበሉን የሚያመላክት ነው ብለዋል። ጠቅላይ ሚኒስትሩ ሸኔ ሲሉ ከጠሯቸው የኦሮሞ ነጻነት ሰራዊት አባላት ጋርም ምስጢራዊ ንግግር እየተደረገ ነው ብለዋል። ከኦሮሞ ነጻነት ሰራዊት አመራሮች ምላሽ ለማግኘት ያደረግነው ጥረት አልተሳካም። ኬኔዲ አባተ የጉዳዩን ዝርዝር ይዘዋል። በዚህ ሳምንት ሰኞ ተግባራዊ የሆነውን የማክሮ ኢኮኖሚ ማሻሻያ በሚመለከት ጠቅላይ ሚኒስትር አብይ አህመድ ከተለያዩ ባለድርሻ አካላት ጋር ትናንት ሐሙስ ሐምሌ 25 ቀን 2016 ዓ ም ውይይት ባደረጉበት ወቅት በሰጡት ማብራሪያ ሪፎርሙ ቀጣይነት ያለውን እድገት ለማረጋገጥ የግድ አስፈላጊ ነው ብለዋል። ይሁን እንጂ ኢትዮጵያ በብዙ ስፍራዎቿ ሰላም ርቋት በምትገኝበት በዚህ ወቅት ገበያ መር የሆነ የማክሮ ኢኮኖሚ ማሻሻያ ተግባራዊ ማድረግ የተለያዩ ቀውሶችን እንደሚያስከትል በመግለ የምጣኔ ሀብት ተንታኞችን ጨምሮ በርካቶች እርምጃውን ተችተዋል። ለማሻሻያው ስኬታማነት ሰላምና መረጋጋት የግድ ያስፈልጋል በማለት የብዙዎችን ስጋት የተጋሩት ጠቅላይ ሚኒስትሩ መንግስታቸው በተለያዩ የሀገሪቱ ክፍሎች ያሉ ግጭቶች እንዲያበቁ ጥረት በማድረግ ላይ መሆኑን አመልክተዋል። በአማራ ክልል ከሚንቀሳቀሱት የፋኖ ታጣቂዎች ጋራ ንግግር መጀመሩንም ትናንት ለመጀመሪያ ጊዜ ይፋ አድርገዋል። እስካሁን አልገለጽኩትም ዛሬ እንድታቁት በአማራ ክልል ከሚንቀሳቀሱ ኃይሎች ንግግር ከጀመርን ውናድረናል። በእርግጥ አንድ ስላልሆነ ኃይሉ ከዚኛው ስንናገር ከዚኛው አንግባባም። አንድ እንዲሆኑ ከፍተኛ ጥረት ሲደረግ ነበር፣ ንግግር እንዲመች ግን፣ ንግግር እያደረግን ነው ኮንቲኒየስሊ። በተቃርኖ ያሉ በአማራ ክልል የሚንቀሳቀሱ ኃይሎች ከመንግስት ጋር ንግግር የጀመሩ ግሩፖች አሉ። ለምን በንግግር ከሄን ሰላምን ካመጣን የምናስበውን ብልጽግና ስለሚያረጋግጥ ጠቅላይ ሚኒስትሩ እየተካሄደ ነው ያሉት ንግግር በማናመቻችነት የተጀመረ እንደሆነና አደራዳሪ አካል ስለ መኖር አለመኖሩ ግን አልጠቀሱም። በአቶ ዘመነ ካሴ ይመራል ባሉት የአማራ ፋኖ በጎጃም የውጭ ጉዳይና ዲያስፖራ ጉዳዮች መምሪያ ኃላፊ መሆናቸውን የገለጹት አቶ ስሜነ ሙላቱ ከመንግስት ጋር ምንም የተጀመረ ንግግርም ሆነ ድርድር እንደሌለ ዋሽንግተን ዲሲ ለሚገኙ የአሜሪካ ድምጽ ዘጋቢዎች ተናግረዋል። በአቶ ዘመነ ካሴ ይመራል ባሉት የአማራ ፋኖ በጎጃም የውጭ ጉዳይና ዲያስፖራ ጉዳዮች መምሪያ ኃላፊ መሆናቸውን የገለጹት አቶ ስሜነ ሙላቱ ከመንግስት ጋር ምንም የተጀመረ ንግግርም ሆነ ድርድር እንደሌለ ዋሽንግተን ዲሲ ለሚገኙ የአሜሪካ ድምጽ ዘጋቢዎች ተናግረዋል። ፍጹም ከኛ ጋር የሚገናኝም አይደለም። ምንም አይነት ንግግር የለም። በነገራችን ላይ ለተለያዩ አላማዎች ለመጠቀም ኮንስፓየር አድርገው ነው እየተንቀሳቀሱ ያሉት እንጂ የትኛውም የነጻነት ታጋይ ከሁሉም ቀጠና ጋር እየተነጋገር ስለምንንቀሳቀስ የአማራ ፋኖ በወሎ በሸዋም፣ በጎንደርም፣ በጎጃም ያለው የአማራ ሕዝብ የነጻነት ታጋይ ሙሉ ሰራዊቱ እየተናበበ ስለሚሰራ እንዲ አይነት ንግግሮች ያሉ አይመስሉንም። በእኛ በኩል እንደ አማራ ፋኖ በጎጃም ግን ፍጹም የሚያዋክለን ነው። ጠቅላይ ሚኒስትሩ ንግግር ተጀመረ ያሉት ከየትኛው የፋኖ አደረጃጀት ጋር እንደሆነ በግልጽ ያሉት ነገር የለም። በአማራ ክልል ይንቀሳቀሳሉ የተባሉ ሌሎች አደረጃጀት ያላቸውን የፋኖ ታጣቂዎች ለማግኘት ያደረግነው ጥረት አልተሳካም። መንግስት ከፋኖ ታጣቂ ኃይሎች ጋራ ድርድር እንዲደረግ የማመቻቸቱን ሚና እንዲወጣ በቅርቡ በባህር ዳር ከተማ በተካሄደው የሰላም ጉባኤ ላይ የተቋቋመው የአማራ ክልል የሰላም ምክር ቤት ይፋዊ ንግግር ስለመጀመሩ የሚያውቀው ነገር እንደሌለ ገልጿል። ሆኖም የጠቅላይ ሚኒስትሩ ንግግር የፌዴራሉ መንግስት ጥሪያችንን መቀበሉን የሚያመለክት ነው ሲሉ የካውንስሉ የህዝብ ግንኙነት ኃላፊ አቶ እያቸው ተሻለ ለአሜሪካ ድምጽ ተናግረዋል። ፎርማል የሆነ ንግግር እንትን ማለቱ የምናውቀው ነገር የለም። ምናልባት ንግግርና ድርድር ስለሚለያይ አጠቃላይ ሂደቱን ንግግር ብለውት ከሆነ ጠቅላይ ሚኒስትሩ እንደዛ ሊሆን ይችላል። ምክንያቱም እኛ እንደ ካውንስል እያደረግን ያለው ምንድን ነው? መጀመሪያ የታጠቁ ኃይሎች የጋራ መሪ የሚመርጡበት መንገድ ነው። በየአካባቢ እየገፋ ናቸው ያለ ለሶስት ወገን ነው ጥሪ ያቀረብነ ድርድር እንዲቀበሉት እንደ ካውንስል ማለት ነው። ለፌዴራል መንግስት ለክልሉ መንግስትና ለፋኑ ኃይሎች ነው ጥሪ ያቀረብነው በመግለጫችንም በኋላ በክልሉ መንግስት ቶሎ ነው ሪያክሽን ያገኘ ነው ሙሉ በሚባል ደረጃ ካውንስሉ ያቀረበው የድርድር ጥሪ ይቀበላለሁ ብሎናል። በኋላ የፌዴራል መንግስት ደግሞ ኢንፎርማል በሆነ መንገድ ነው የነበረ ፎርማል በሆነ መንገድ ድርድር እንደሚያዋጣ ለሕዝብ ግልጽ ያደርገ የሚል ደብዳቤን ሁሉ ማስገብተን ነበረ። ምናልባት የትናንት ጠቅላይ ሚኒስተሩ ሪያክት ያደረጉት ለእኛ ለካውንስሉ ጥሩ ምላሽ ነው የሆነው። ፋኖ በአንድነት የተደራጀ ቁመና የሌለው መሆኑ ተጀምሯል ላሉት ንግግር ፈተና መደቀኑን ጠቅላይ ሚኒስትሩ ተናግረዋል። የአማራ ክልል የሰላም ካውንስል ሕዝብ ግንኙነት ኃላፊ እያቸው ተሻለም ፋኖ አደረጃጀቱን ወደ አንድ በማምጣት ለድርድር እንዲዘጋጅ ጥረት እየተደረገ እንደሚገኝ አብራርተዋል። በፋኖ በኩል ደግሞ እየጠበቅን ነው። ምናልባት ግልጽ ጥሪ ማድርገናል። በግል ደረጃም እያናገርናቸው ነው ያለ። አብዛኛዎቹ በመርህ ደረጃ ድርድር የሚለው ነገር ያምናሉ፣ በመርህ ደረጃ፣ በግለሰብ ደረጃ ግን፣ እኛ የምንፈልገው ተቋማዊ የሆነ ምላሽ ነው እንደ አማራ አንድ ከሆኑ በኋላ አንድ የጋራ መሪ ከመረጡ በኋላ ተቋማዊ በሆነ መልኩ ነው ምላሻቸውን እየጠበቅ ነው ያለ እንጂ ግለሰባዊ የሆነ ወይም አካባቢ የሆነ ምላሽ አይደለም የምንፈልገው። በዛ ደረጃ ፎርማል ሆኖ እስካሁን ገና ያገኘነው ምላሽ የለም። ግን አንድ ለመሆን እየሰራን ነው፣ የጋራ መሪ ለመምረጥ እየሰራን ነው የሚሉ እሱን ሰርተው ምላሻቸው አዎንታዊ ምላሽ የሚሆን አሉታዊ ምላሽ የሚሆን የሚሰጡን ምላሽ በተቋም ነው እየጠበቅ ነው ያለ እኛ እንደ ካውንስል እሱን ነው እየጠበቅ ነው ያለ። በተመሳሳይ ጠቅላይ ሚኒስትር አብይ አህመድ ሸኔ ሲሉ ከገለጹት የኦሮሞ ነጻነት ሰራዊት ጋራም በምስጢር የሰላም ንግግር እየተደረገ ስለመሆኑ ገልጸዋል። ይሁንና እንደ ፋኖ ታጣቂዎች ሁሉ የሸኔ ሀይሎችም አንድ አይደሉም ያሉት ጠቅላይ ሚኒስትሩ፣ ይህም ንግግሩ ፍሬያማ እንዳይሆን አድርጓል ብለዋል። ከኦሮሞ ነጻነት ሰራዊት በኩል አስተያየት ለማግኘት ያደረግነው ጥረት አልተሳካም። በመንግስትና በኦሮሞ ነጻነት ሰራዊት መካከል ባለፈው ዓመትና ዘንድሮ በሁለት ዙሮች በታንዛኒያ ድርድር ተደርጎ ድርድሩ ያለ ስምምነት መጠናቀቁ ይታወቃል። ጠቅላይ ሚኒስትር አብይ በትናንቱ ማብራሪያቸው ትግራይ ያሉ ኃይሎች ሲሉ ከጠቀሷቸው አካላት ጋራም ባለፉት ሶስት ወራት ወደ አምስት የሚደርሱ ጠባጫሪ ክስተቶች ተፈጥረው እንደነበረ አውስተው በውይይት መፈታታቸውንም ተናግረዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየተላለፈ የሚገኘውን የአርብ ምሽት ስርጭታችን ነው። ኬኔዲ ቀደም ብሎ ያሰማን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሄት ይቀጥላል። የማክሮ ኢኮኖሚ ማሻሻያውን ተከትሎ መንግስት ለደሞዝ ማሻሻያ ከዘጠና ቢሊዮን ብር በላይ መመደቡን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ትናንት ሐሙስ ከባለድርሻ አካላት ጋር ባደረጉት ውይይት ላይ ባንኮች ከጥቁር ገበያ ጋር ያለውን የውጭ ምንዛሬ ማጥበብ እንዳለባቸውም አመልክተዋል። ይህን ተከትሎ ዛሬ አርብ በባንኮች የውጭ ምንዛሬ ተመላይ ካለፉት ቀናት የጎላ ጭማሪ ተስተውሏል። የባለሙያዎችን አስተያየት ያካተተው ኬኔዲ አባተ ተከታዩን ልኩልናል። በማክሮ ኢኮኖሚው ማሻሻያ ዙሪያ ከተለያዩ ባለድርሻ አካላት ጋራ ትናንት ሐሙስ ሐምሌ 25 ቀን በጽህፈት ቤታቸው ባደረጉት ውይይት ላይ በርካታ የምጣኔ ሀብት ባለሙያዎች እንደሚሉት ማሻሻያው በዝቅተኛ ገቢ በሚተዳደሩ የህብረተሰብ ክፍሎች ላይ ጠንከር ያለ በትር ያሳርፍባቸዋል ያሉት ጠቅላይ ሚኒስትር አብይ አህመድ የበትሩን ብርታት ለመቀነስ መንግስት ይወስዳቸዋል ስላሏቸው እርምጃዎችም አብራርተዋል። በተጨማሪም ለመንግስት ሰራተኞች ይደረጋል ያሉትን የደሞዝ ጭማሪ አስረድ አስገድተዋል አንድ ሺ አምስት መቶ ብር ደሞዝ የሚበላ ሰራተኛ አለው መንግስት አንድ ሺ አምስት መቶ ብር በአሁኑ ደሞዝ ማሻሻያ ከዘጠና ቢሊየን ብር በላይ ተጨማሪ ሀብት ጠይቆናል ከዘጠና ቢሊየን ብር በላይ ምን አይነት አፕሮች ተከተል ታች ያለው አንድ ሺ አምስት መቶ ብር የሚበላ መንግስት ሰራተኛ ሶስት መቶ እጥፍ ደሞዙን ጨምርን ነው ሶስት መቶ እጥፍ በኢትዮጵያ ታሪክ ታይቶ አይታወቅም ላይ ያለውን እስከ ሃያ አምስት ሺህ በላይ ያለውን ለጊዜው ታገሰናል ነው የጨመር ነው ታች ለሚጎዱት፣ ይሄ ሪፎርም የጎዳቸው ሰዎች ላይ በርከት ያለ ሀብት ጨምረን፣ ትንሽ ሻል ሻል ያለ እና ለተወሰነ ጊዜ የሚቋቋሙ ሰዎች ደግሞ አቆየን። ይበቃቸዋል ማለት አይደለም፣ እነሱም ቢሆኑ፣ በንጽጽር ግን በጣም እያለቀሰ የሚያድረውን ሰራተኛ ማገዝ አለብን ነው እና ተሿሚዎች ምናምኖች ብዙ ላይ ያገኙ ይችላሉ። ታች ግን አድርገናል። ማዳብሪያንና ነዳጅን በመሳሰሉ መሰረታዊ አቅርቦቶች ላይ መንግስት ድጎማ ማድረጉን እንደሚቀጥል የተናገሩት ጠቅላይ ሚኒስትሩ ድጎማ ከሚደረግባቸው ውጭ ያሉ የገቢ ምርቶች ከዚህ ቀደምም በጥቁር ገበያ ሂሳብ ተሰልተው ለግብይት እንደሚውሉ ተናግረዋል። በመሆኑም የውጭ ምንዛሬ በገበያ እንዲመራ መወሰኑን ተከትሎ የሚደረግ የዋጋ ጭማሬ ተቀባይነት እንደሌለውና እርምጃ እንደሚወሰድም አሳስበዋል። ጠቅላይ ሚኒስትር አብይ ምንም ስራ የለም ኢትዮጵያ ውስጥ። በኖርማል በዚህ በ50 ብሩ የሚሰራ ስራ የለም። ነዳጅ ይገዛል መንግስት ማዳበሪያ ይገዛል። ከዚህ ውጭ ሁሉ ነገር ብላክ ማርኬት ነው። አሁን ምን ተአምር ተፈጥሮ ነው ከ57 ተገባ ተብሎ ዋጋ የሚጨምረው እሱን እነጋገራለን። ለምሳሌ ቡና የሚሸጥ ሰው ልክ አዋጅ ማታ ዜና ሰምቶ ጠዋት አስር ብር ቢጨምር ምንም ሪዝን የለው መዝጋት ነው። እንደዚህ አይነቱን ጠንካራ በሆነ መንገድ ማስተካከል ይፈልጋል። ክልሎች ሲሪየስሊ ፎሎ አድርጎ ይሄ ማለት ይሄ ለውጥ በፕራይቬት ሴክተሩ ላይ ምንም አይነት ቼንጅ አይመጣም ማለት አይደለም። ቼንጁ ስለሚታወቅ በተሰላ መንገድ የሚደረግ ለውጥ ችግር የለውም። ይሄ መዝረፍና መቀማት ግን አይፈቀድም። ለዛ የተዘጋጀ ግብረ ኃይል አለ። ከፍተኛ ቁጥጥር ይደረጋል፣ እርምጃም ይወሰዳል። ኦልረዲ ባለፉት ሁለት ሶስት አራት ዓመታት የኢትዮጵያ ገበያ ብላክ ማርኬት ሆኖ ስላበቃ ምንም አዲስ ነገር አያስፈልግም። እዛ ጥቂት ኤሪያስ አሉ፣ እነሱ ይደጎማሉ። ሲግኒፊካንት የሆነ ለውጥ ሲመጣ ሎ ኢንፎርስመንት ኤጀንሲስ የእርምት እርምጃ ይወስዳሉ። ኢትዮጵያ ካለችበት የሰላም እጦትና መሰል ጉዳዮች አንጻር ማሻሻያ ለማድረግ አሁን ወቅቱ አይደለም የሚል እምነት ያላቸው የአፍሪካ ንግድ ምክር ቤቶች ዋና አስተዳዳሪ የሆኑት የምጣኔ ሀብት ተንታኝ አቶ ክቡር ገና፣ መንግስት የኢኮኖሚ ማሻሻያው የሚያመጣውን ተጽዕኖ ለመቀነስ እወስዳለሁ ያለው እርምጃ ጠቃሚ መሆኑን ገልጸው ሆኖም በጥንቃቄ መመራት እንዳለበት ይመክራሉ። በአጭር ጊዜ ውስጥ ከፍተኛ ችግር ይኖራል ብሎ መቀመድ ስላለበት እነዛን ችግሮች በተቻለ መጠን ለማቀዝቀዝ የተፈለገ እና የሚገባም እርምጃ ነው ብዬ ነው መቀምጠው። ከዚህ በላይም መኬድ ይቻል መኬድ ያለበት ሁኔታ መፈጠር መቻል አለበት። ምክንያቱም ምንድን ነው ይሄ ገንዘብ መጥቶ ሁኔታውን ለመለወጥ እንዳልኩት ብዙ መሰራት ያለባቸው ጊዜ የሚወስዱ እንደመሆናቸው መጠን እርሻ እናስፋፋ እንኳን ከተባለ እርሻው ራሱ የአምስ አመት አመት ተኩል ሁለት አመት የሚፈጅ ስለሆነ ገበያ ላይ ለመውጣት ማለት ነው ተመስቶ በነዛ ሁለት አመት ውስጥ ሊደርሱ የሚችሉ ጉዳዮችን እስከ መጨረሻው ድረስ ሊያመጡ የሚችሉትንም ችግር አመዛዝኑ እዛ መልኩ ነው መታየት ያለበት። ድጎማ የሚያስፈልጋቸውን ዘርፎች መደጎም ከዓለም የገንዘብ ተቋማት ጋር ሰፊ ድርድር ተደርጎ ስምምነት የተደረሰበት መሆኑን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የኢትዮጵያ ኢኮኖሚክስ አሶሲየሽን የምርምርና ፖሊሲ ትንተና ዲሬክተር ዶክተር ደግዬ ጎሹ ግን መንግስት የድጎማ እርምጃዎችን የመውሰድ አቅም የለውም ባይ ናቸው። ሌሎችም የገንዘብ ተቋማት ይሄ ድጎማ ምናምን የሚለውን ነገር የትም አይደርስም አቅሙ ስለሌለው የሚል ስለሰቡት እንጂ እነሱ ነጻ ገበያ ነው የሚያቀነቅሩ ድጎማ ነው ግን በሀገር ውስጥ የሚኖረውን ፐብሊክ ፕሬዠር ወይም ግፊቱን ለመቀን ኑሮ እንዲህ ቢሆን እንዳያቢሆን ቢወደድ የሚለውን ዲፌንድ ለማድረግ በስተቀር መንግስት ያን ማድረግ አይችልም፣ መደጎም አይችልም በጣም ከባድ ስለሚሆን ማለት ነው። ስለዚህም ማንም ፈንድ አሎኬት አያደረግም። ለምን ማርኬት ቤዝ እንዲሆን ነው የተፈለገው። ኢኮኖሚ ሆና እርስ በርሱ የሚቃረን ይሄ የሚሆን አይደለም። የአቅማችንም ስለማይፈቅድ ማለት ነው። ዞሮ ዞሮ ግን መንግስት በጣም ብዙ ስራ ይጠብቀዋል። ውጤታማ ለማድረግ አትሊስት በመካከለኛ ጊዜና በረጃም ጊዜ ውጤታማ እንዲሆን ከዚህ ሳምንት ሰኞ ጀምሮ ተግባራዊ የሆነውን ገበያ መር የውጭ ምንዛሬ ተከትሎ ባንኮች የብርን የመግዛት አቅም ወዲያውኑ በ30 በመቶ ያህል ቢያዳክሙም ጠቅላይ ሚኒስትር አብይ በትናንቱ ማብራሪያቸው ባንኮች የወሰዱት እርምጃ በቂ እንዳልሆነ ተናግረዋል። ባንኮች ገበያ እያያችሁ ወስኑ ስላል ሰባት አርጉ ሃምሳ አርጉ ስልሳ አርጉ አንልም። ግን ትክክለኛ እርምጃ አይመስለኝም። እኔ አሁን የሄዳችሁበት የዋጋ መጠን ዩኒፊኬሽን አያረጋግጥም። እኛ ያልነው ብላክ ማርኬትና በዋናው ገበያ መካከል ያለው ዲፍረንስ ሲግኒፊካንት መሆን የለበትም፣ ኢንሲግኒፊካንት እናድርገው ነው እንጂ ያልነው። እናንተ ሰባ ስትገቡ እነሱ መቶ ሰላሳ ከገቡማ ምን እንለውጣለን? በቂ አይደለም የተሰራው ስራ። ብላክ ማርኬትን የሚቀንስ አፕሮች መከተል አለብን። የጠቅላይ ሚኒስትሩን አስተያየት ተከትሎ ባንኮች በውጭ ምንዛሬ ተመን ላይ በዛሬው ዕለት ካለፉት ቀናት ላቅ ያለ ጭማሪ አድርገዋል። አብዛኛዎቹ የግል ባንኮች ዛሬ የአንድ ዶላር መግዣ ዋጋን ከ90 ብር በላይ ሲተምኑ ንግድ ባንክ ደግሞ ትናንት ቀን ላይ 80 ብር የነበረውን ተመኑን ምሽት ላይ ከ83 ብር በላይ አድርሷል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ኬኔዲ አባትን በድጋሚ አመሰግናለሁ። ከአሜሪካ ድምፅ የሚተላለፈውን የአርብ ምሽት ስርጭታችንን ነው እያዳመጣችሁ እየተከታተላችሁ የምትገኙት። በትግራይ ክልል አለ ያሉት ችግር በአንድ ፖለቲካ ፓርቲ ብቻ የሚፈታ አይደለም ሲሉ የጊዜያዊ አስተዳደሩ ምክትል ፕሬዚደንት ሌትናል ጀኔራል ጻድቃን ገብረስላሴ ገብረ ትንሳኤ ተናገሩ። በጊዜያዊ አስተዳደሩ በተዋቀረ አጥኚ ግብረ ኃይል አስተባባሪነት የክልሉን ፖለቲካዊ አስተዳደር የሚዳስስ ውይይት በመቀለ ከተማ ተካሂደዋል። በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ምሁራንና የሲቪል ማህበረሰብ ተወካዮች በተሳተፉበት በዚህ ውይይት በክልሉ ያለው ችግር ምንጭ ሕገ መንግስቱን አክብሮ ያለመስራት እንደሆነ በመድረኩ በቀረበ ጥናት ላይ ተገልጿል። በመድረኩ ላይ አስተያየት የሰጡት የህዋት ቃል አቀባይ አቶ አማኔል አሰፋ ችግሮችን አብዝቶ መደርደር ተስፋ መቁረጥ እንዳያመጣ የሚል ስጋት እንዳለ አንጸባርቀዋል። ስብሰባውን የተከታተለው ሙልጌታ ጽባ ቀጣዩ ልኮልናል። የትግራይ ክልል ጊዜያዊ አስተዳደር ያዘጋጀው የክልሉን ፖለቲካዊ አስተዳደር የሚዳስስ ውይይት ላለፉት ሁለት ቀናት በመቀለ ከተማ ሲካሄድ፣ በመድረኩ ላይ የተናገሩት ምክትል ፕሬዚደንቱ ኔትናንት ጀኔራል ጻድቃን ገብረትንሳኤ በክልሉ ያሉ ችግር በአንድ የፖለቲካ ፓርቲ ብቻ የሚፈታ አይደለም ብለዋል። ቶም ዘጋጥሙን አዘለ ቡድ ብድሆታትን ጸገማትን እያጋጠሙን ያሉ ችግሮችና ፈተናዎች በየጊዜው እየተወሳሰቡ ናቸው። ከአንድ የፖለቲካ ፓርቲ ወይም የፖለቲካ ኃይል አቅም በላይ ናቸው። እንደ ማህበረሰብ ልንወያይባቸውና ኃይላችንን አሰባስበን ችግሮቹን ለመፍታት መንቀሳቀስ ይገባናል። ውይይቱ በክልሉ ስላሉ ከፍተኛ የህዝብ ችግሮች ጥናት በማካሄድ የቀረበበት መድረክ እንደሆነ የጥናት ግብረ ኃይሉ አስተባባሪ አቶ ወልደስላሴ ወልደ ሚካኤል ተናግረዋል። አቶ ወልደስላሴ በክልሉ ከፍተኛ ዘርፊያ፣ ግድያ፣ ጾታዊ ጥቃት፣ እገታ፣ ህገ ወጥ የሰዎች ዝውውር፣ የጦር መሳሪያ ዝውውር፣ የመሬት ወረራና ና ህገ ወጥ የማዕድን ቁፋሮ በስፋት እንዳለ በጥናት መረጋገጡን አመልክተዋል። የችግሮቹ መንስኤ ህገ መንግስታዊ ስርአቱን አክብሮ የሚሰራ አስተዳደር አለመኖሩን ነው ሲሉ አቶ ወልደ ስላሴ አስረድተዋል። ጸጥታ፣ አገልግሎት፣ ፍትህ ወዘተ ያሉ ችግሮች የሚመነጩት ሶስቱ የመንግስት አካላት ከላይ ጀምሮ በተዋረድ በህገ መንግስቱ መሰረት ህዝብ ተሳትፎ እና በህዝብ ቁጥጥር ህዝብ እየተቆጣጠራቸው ሲጓዙ ስላልነበረ፣ በአሁኑ ወቅት በትግራይ ከፍተኛ የሆነ የጸጥታ ችግር፣ የፍትህ መጓደል፣ የህገወጥ የተለያዩ የህገ ወጥ ተግባራት መስፋፋት ይታያል። አሁን በግኝቱ መሰረት ብሔራዊ መግባባት መፍጠር ይገባናል። ከዛ ተነስተን በመፍትሄው ላይም መግባባት ይጠበቅብናል። ከዛው በመፍትሄዎች ደግሞ በነቃይ ህዝብ ተሳትፎ ወደፊት ከመጓዝ ውጭ የትግራይ ደህንነት ማረጋገጥ በጣም ያስቸግራል። በክልሉ ካለው የፖሊስ ኃይል በሙያው የሰለጠኑ ብቁ የሆኑት አነስተኛ ናቸው ያሉት አቶ ወልደ ስላሴ በፍትህ ዘርፍ ይታያል ያሉት የፖለቲካ ጣልቃ ገብነትም እንደ ችግር አንስተዋል። ባለፈው አንድ ዓመት ከአንድ መቶ በላይ ዳኞችና ሰባ አቃቢያን ህግ ስራ እንደለቀቁም አስተባባሪው በጥናታቸው አመልክተዋል። ውይይቱን ከተሳተፉ የፖለቲካ ፓርቲዎች አመራሮች መካከል የሆኑት የአረና ለዲሞክራሲና ለሉዓላዊነት ፓርቲ ጽህፈት ቤት ኃላፊ መምህር ዮሐንስ ካሳይ የውይይቱን አካታችነት ያስጨንቀው በጊዜያዊ አስተዳድሩ በተዋቀረ ግብረ ኃይል የቀረበው ጥናት ሀሳቦች ፓርቲያቸው ለብዙ አመታት ሲያነሳው የነበረ መሆኑን አስታውሰዋል። በጥናቱ የቀረቡ ውጤቶች ጥሩ ናቸው፣ ግን ለአረና ትግራይ እነዚህ አዲሶች አልነበሩም። ምክንያቱም አረና ሲመሰረት በሁለት ሺህ እነዚህ የፖለቲካ ችግሮች እንደ አጀንዳ አቅርቦ በፕሮግራሙ የመታገያ አጀንዳዎች አድርጎ ያቀረባቸው ናቸው። ስለዚህ አብዛኛው ችግር ህገ መንግስቱን ያለማክበር ነው። ስለዚህ መፍትሄው ደግሞ ህገ መንግስት ማክበር ነው። ለእኛ ግን አዲስ አይደለም። ከሁለት ሺህ ዓመተ ምህረት ጀምሮ አረና እስከሚያሰራመስረቻ የአረና መስረቻ፣ ምክንያቱም ይሄ ነው። የህገ መንግስት ቀስ ጥሰት ስለነበረ እነዚህን ለማረም እንደ አማራጭ ሆኖ በትግራይ ህዝብ ላይ እንደ አማራጭ የፖለቲካ ፓርቲ ሆኖ እነዚህን ለመቅረፍ ነበር አነሳሱ። ግን በነበረው የህወሓት አፈና ወደ ህዝቡ ሊደርስ አልቻለም። ስለዚህ እስካሁን ድረስ የተጓተተ በሁለት ሺህ ዓመተ ምህረት ይሄ ነገር ከዛ በኋላም ይሄ ነገር ተነቁቶበት ወይም ታውቆ መፍትሄ ቢበጅ ኖሮ እስካሁን ድረስ ወደዚህ ሁሉ ቀውስም አንገባ ነበር። በመድረኩ ላይ አስተያየት የሰጡት የህወሀት ቀላቀባይ አቶ አማኔል አሰፋ ችግሮችን አብዝቶ መደርደር ተስፋ መቁረጥ እንዳያመጣ የሚል ስጋት እንዳላቸው ገልጸዋል። ክሪኦ ጥናቱን ስመለከተው በታችኛው መዋቅር ቢሮክራሲ ላይ ትኩረት ያደረገ ነው። የመፍትሄ ሀሳብ ሲጠቁም ደግሞ ስርዓታዊ ለውጥ ነው ይላል። ቢሮክራሲያዊ ችግርን አጥንተህ ስርዓታዊ ለውጥ እንደ መፍትሄ ይቀመጣል ወይ? የፖለቲካ ፓርቲ ወይም ፖለቲከኛ እንደዚህ ቢል ችግር አይኖረው። ሆኖም ያው ጥናት ነው። ቃል አቀባዩ አቶ አማኒውል በትግራይ ክልል አለ ያሉት ዋና ችግር ስልጣን መዋል ለሚገባው ጉዳይ አለመዋሉን ነው ብለው እንደሚያምኑ ገልጸዋል። እንዲሁም የዲሞክራሲና የህዝብ ሉዓላዊነት ችግር እንደሚታዩ ያስረዱት አቶ አማኒውል በክልሉ ከህዝባዊ ፖለቲካ ወደ ልሂቅ ፖለቲካ ሽግግር እየተካሄደ ነው ሲሉ ተናግረዋል። ችግሩ ካልተቀረፈም ወደ ስርአት አልባነት ወይም ወደ አምባገነናዊ ስርአት የሚያመራ ነው ሲሉ አቶ አማኑኤል አመልክተዋል። የትግራይ ሲቪል ማህበረሰቦች ህብረት ወክለው የተሳተፉ አቶ መዝገበ መሐሪ የተባሉ አስተያየት ሰጪ በክልሉ ለውጥ መምጣት አለበት ብለው እንደሚያምኑ ገልጸው፣ ሆኖም ለውጡ በውይይትና በሰላማዊ መንገድ ብቻ መሆን አለበት ብለዋል። የሽኩቻው ይታወቃል። እንግዲህ ያው ያለው በፓርቲውና በኢንትሪም ላይ ያለ አሁን ይሄ ማብቃት ያለበት ጉዳይ ይመስለኛል። ለምን ብትለኝ፣ ህዝቡ ይበቀዋል። ህዝቡ በጣም የሶሳሰብ ችግር ነው ያለ እኛ ማለት ነው እጅግ በጣም አስቸጋሪ ሆነህ ያለ አሁን የምትፈታው ምንድን ነው? ተመካክረህ ነው የምትፈታው። እንደዚህ አይነት ችግሮች ካሉ ችግሮቹ ከሁሉም ማህበረሰብ ክፍሎች ተመካክረህ ነው ችግሮቹን ማበጀት ያለብህ እንጂ እሱን ብለህ ተፈካክረህ፣ እሱም አይደለም ችግር በፈጠረው አካል ችግር ሊፈታ አይችልም። በተለመደው አካሄድ አይደለም ባልተለመደ ነው ያልተለመደ እንደዚህ መድረኮች ነው መቀጠል ነው ያለበት። አዎ መቀጠል ነው ያለብን። እንደዚህ አይነት መወያየት ነው የሚያስፈልገው። በክልሉ ጊዜው አስተዳደር በተዘጋጀው በዚሁ የውይይት መድረክ ላይ የፖለቲካ ፓርቲዎች፣ ምሁራንና የሲቪል ማህበረሰብ ተወካዮች ተሳትፈዋል። ለአሜሪካ ድምጽ ሙልጌታ ጽበሃም መቀለም ጌታን፣ ለቀደመው ዘገባ አመሰግናለሁ። ኢትዮጵያ ላይ ከምሽቱ 3 ሰዓት ከ33 ደቂቃ ነው። እኛ ባለንበት ዩናይትድ ስቴትስ ዋሽንግተን ዲሲ ደግሞ ከቀኑ 8 ሰዓት ከ33 ደቂቃ። በዚሁ ወደ ዩናይትድ ስቴትስ ወደሚመልሰን ሌላ ዘገባ እንሻገራለን። ከሩሲያ ስር የተለቀቁት አሜሪካውያን ትናንት ሐሙስ ምሽት ዩናይትድ ስቴትስ የገቡ ሲሆን፣ ፕሬዚደንት ባይደንና ቤተሰቦቻቸው በደስታ አቀባበል አድርገውላቸዋል። አሜሪካውያኑን ጨምሮ በጠቅላላው በሩሲያ ታግተው የቆዩ 16 እስረኞችን ለመልቀቅ ያበቃው የእስረኞች ልውውጥ ስምምነት በብዙ አጋሮች ትብብር ብርቱ የዲፕሎማሲ ጥረት ተደርጎ የተገኘ መሆኑንም ተመልክተዋል። ሩሲያ በእስረኛ ልውውጡ ስምንት እስረኞች ተለቅቀውላታል። ቆንጅታዬ ጄሲካ ጃሬት እና አኔልያም ስኮት ያጠናቀሩትን ዘገባ አጣምራ በመቀጠል ታሰማናለች። ለረጅም ጊዜ ሲጠበቅ የቆየው ቀን ደርሶ ሶስቱ አሜሪካውያን ከዋሽንግተን ወጣ ብሎ በሚገኘው ጆይንት ቤዝ አንድሩስ የአውሮፕላን ማረፊያ ሲደርሱ ፕሬዚደንት ጆ ባይደን፣ ምክትል ፕሬዚደንት ካመላ ሀሪስ እና ቤተሰቦቻቸው ተቀብለዋቸዋል። የዋልስትሪት ጀርናል ጋዜጣ ዘጋቢው ኢቫን ገርሽኮቪች የአሜሪካ ድምፅ እህት ተቋም የሆነው የራዲዮ ፍሪ ዩሮፕ ራዲዮ ሊበርቲ ጋዜጠኛዋ አልሱ ኩርማሴቫ እና የዩናይትድ ስቴትስ የቀድሞ የባህር ኃይል ልዩ ኃይል ማሪን መኮንን ፖል ዌለንን ጨምሮ በሩሲያ ታስረው የቆዩት በአጠቃላይ 16 የፖለቲካ እስረኞች በአያሌ አጋሮች ከፍተኛ ትብብር በተደረገ ታሪካዊ የእስረኛ ልውውጥ ስምምነት ሊለቀቁ በቅተዋል። በልዋጩ በክሬምሊን ጥያቄ ስምንት ሰዎች ተለቀዋል። ይህ ከቀዝቃዛው ጦርነት ወዲህ የተደረገ ከፍተኛው የእስረኞች ልውውጥ ስምምነት መሆኑ ተጠቁሟል። በእስረኛ ልውውጡ ከሩሲያ ከተለቀቁት መካከል አምስቱ ጀርመናውያንና ሰባቱ የራሷ የሩሲያ ዜጎች መሆናቸውን የተመለከተው ለሩሲያ የተለቀቁላት ደግሞ ዩናይትድ ስቴትስ፣ ጀርመን፣ ፖላንድ፣ ኖርዌይ እና ስሎቬኒያ ውስጥ በስር ላይ የቆዩ ናቸው። ፕሬዚደንት ጆ ባይደን ከሩሲያ እስር ለመለቀቅ ከበቁት አሜሪካውያን ቤተሰቦች ጋር ሆነው በሰጡት ቃል እንዲህ ብለዋል። እነው ዛሬ ፖልን፣ ኢቫንን፣ አልሱንንና ቪላድሚርን እያመጣንን፣ ሦስቱ አሜሪካውያን ናቸው። አንደኛው የአሜሪካ ሕጋዊ የመኖሪያ ፍቃድ ግሪን ካርድ ያለው ነው። አራቱንም ሩሲያ ያለአግባብ አስራ ቆይታቸዋለች። የእስረኛ ልውውጡ በጠንካራ የዲፕሎማሲ ጥበብ፣ በአጋሮች ከፍተኛ ትብብር የተገኘ ውጤት መሆኑን ፕሬዚደንት ባይደን ገልጸዋል። ይህን ለማሳካት በርካታ ሀገሮች ረድተዋል። አስቸጋሪና ውስብስብ በሆነው ድርድር እንዲሳተፉ ጠይቄያቸው ተሳትፈዋል። ስለዚህም በግሌ ሁሉንም በድጋሚ አመሰግናቸዋለሁ። ቭላዲሚር ካራሙርዛ የዋሽንግተን ፖስት ጋዜጣ አምደኛ ሲሆን ፖለቲከኛውና የታሪክ ምሁሩ እንደ አውሮፓውያን የዘመን አቆጣጠር ከሚያዝያ ወር 2022 ጀምሮ ሩሲያ ውስጥ ታስሮ የቆየ መሆኑ ተመልክቷል። በሩሲያ እስር ቤት አምስት መቶ ቀናት ያህል ያሳለፈው የዎል ስትሪት ጆርናል ጋዜጠኛው ገርሾቪች መለቀቅ ዜናል የኒውዮርክ የዜና ክፍል ባልደረቦቹ በከፍተኛ ሆታ ደስታቸውን የገለጹ ሲሆን በፕራግ የአልሶ ኩርማሴቫ ባልደረቦችም በተመሳሳይ ደስታቸውን ገልጸዋል። አልሱ የአሜሪካ ድምፅ እህት ተቋም የሆነው የነፃ አውሮፓ ሬዲዮ ና የነፃ ራዲዮ በመጻር አርኤፊ አርኤል የፕራግ ቢሮ አዘጋጅ ስትሆን በሩሲያ እስር ቤት ለአስር ወራት ያህል ታስራለች። የተቋሙ ባልደረባ የሆነው ባለቤቷ ፓቭል ቡተሪን ቤተሰቧ ስላሳለፈው ጭንቅና በመለቀቋ የተሰማውን እንዲህ ሲል ገልጸዋል። አሁን እጅግ በጣም ስሜታዊ ነን አሁንም እውነት ነው ሆነልን እያልንነን። ዋይት ሀውስ ኦቫል ኦፊስ ውስጥ ፕሬዚዳንት ባይደን ጎን ቆሜ ያልሱንን ድምፅ መስማት ለእኔ እጅግ ልዩ ስሜት ፈጥሮብኛል። እጅግ በጣም ከባድ ዓመት ነበር ያሳለፍ ነው። ሩሲያ ነፃውን ተቋም የማይፈለግ የባዕዳን ወኪል በማለት ፈረጃዋለች። በሀገሪቱ ህግ ከበድላለ ህጋዊ እርምጃ የሚዳረግ ሲሆን የተቋሙ የውጭ ጉዳይ ኃላፊ ዳያን ዜሌኒ እንዲህ ሲሉ አስረድተዋል የእኛ ተቋም ተቀጣሪ ለሆኑ ለበርካታ ጋዜጠኞች እጅግ አደገኛ ነው እውነቱን ለመናገር ሁል ጊዜም ህይወታቸውን ለአደጋ አጋልጠው ግንባር ላይ የተሰለፉ ሰዎች ናቸው ብለዋል ዳያን ዘለኒ ከሩሲያ እስር ቤት ተለቀው ለሀገራቸው የበቁት አሜሪካውያን ከቤተሰቦቻቸው ጋር ሆነው ከሚዲያው ዓይን ዞር ብለው ጊዜ እንዲያሳልፉ ብሎም ዳግም የነጻነት ህይወታቸውን እንዲለማመዱ የሚጠቅማቸውን ድጋፍ ያገኙ ዘንድ እንዲሁም የጤና ምርመራ እንዲደረግላቸው ቴክሳስ ወደሚገኝ ተቋም መጓዛቸው ተዘግበዋል። ያዳምጣችሁ ያላችሁት በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳ ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው የምንሻገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ ቅንብር ወደ ሚልዋኪ ከተማ ይወስድናል። ዶክተር ቴዎድሮስ ወልደ መድህንና ዶክተር አሰፋ ዳምጤ የሚልዋኪ ከተማና ኢትዮጵያን ትስስርን ለመገንዘብ ለሚሻ ሁሉ ዶክተር ቴዎድሮስ ወልደ መድህንና ዶክተር አሰፋ ዳምጤ በዊስካንሰን ግዛት ሚልዋኪ ከተማ ነዋሪ የሆኑ ትውልደ ኢትዮጵያን ናቸው። በግዛቲቱ ውስጥ ከአርባ ዓመታት በላይ የኖሩት አንጋፎች በትምህርት ራሳቸውን አልቀው በሚልዋኪ ከተማ አስተዳደር ውስጥ፣ እንዲሁም ከፍተኛ ትምህርት ተቋማት ውስጥ በተለያየ ኃላፊነት አገልግለዋል። የዩናይትድ ስቴትስን ፖለቲካዊ ሁነቶች በቅርብ የሚከታተሉት ኢትዮ አሜሪካውያኑ በከተማ የሚኖሩ ኢትዮጵያን የሚሰባሰቡበት ማህበር መስራቾችም ናቸው። ከዚህ ተሻግረው የትውልደ ኢትዮጵያን ፖለቲካዊና ሲቪክ ተሳትፎ እንዲያድግም የበኩላቸውን እያደረጉ ይገኛሉ። በቅርቡ ወደ ሚልዋኪ ባቀናንበት ጊዜ አነጋግረናችኋል። በመቀጠል ይሰማል። ዶክተር ቴዎድሮስ ወልደ ምህድንና ዶክተር አሰፋ ዳምጤ የሚልዋኪ ከተማና ኢትዮጵያን ትስስርን ለመገንዘብ ለሚሻ ሁሉ ሕያው ማስረጃ ስለመሆናቸው የሚነገርላቸው የከተማዋ ነዋሪ ናቸው። በአፍላ ወጣትነት ዘመናቸው የረገጧትን ከተማ ከአርባ ዓመታት በላይ ኑረውባታል። ዶክተር ቴዎድሮስ የቀደሙት ኢትዮጵያንና የከተማዋ ግንኙነት ትምህርትን መሰረት ያደረገና በዓመታት ውስጥም እየተቀየረ እንደመጣ ያውሳሉ። ተማሪዎች ይመጡ ነበር አዲስ ይ ብዙ ቆይ ነበር መጥተውኢትዮጵያ ውስጥ የሰሩ እናዚህማስተር ግሪ መጥተው አት 3 አመት ቆይተው ይመለሱ ነበር ከዛሰንፎ ኢትዮጵያ ሬሉሽን ከዛ ባኋላ ነው ሰውጣብለ ጀመረው ሁለቱም በለጋ ዕድሜያቸው ወደ ከተማዋ ከመጡ በኋላ በፍጥነት ራሳቸውን በትምህርት በማብቃትና ከሀገሬው ባህል ጋር በማላመድ በከተማዋ አስተዳደር ውስጥ ሳይቀር በከፍተኛ ኃላፊነት አገልግለዋል። ዶክተር ቴዎድሮስ የሚልዋኪ ከተማ አስተዳደር የጥናት ክፍል ውስጥ በኃላፊነት አገልግለዋል። በአሁኑ ጊዜ ደግሞ በከተማ የሚገኝ የቴክኒክ ኮሌጅ ውስጥ መምህር ናቸው። ዶክተር አሰፋ በበኩላቸው የሚልዋኪ ከተማ የመኖሪያ ቤቶች ባለስልጣንን ጨምሮ በተለያዩ የከተማዋ መስሪያ ቤቶች ውስጥ በከፍተኛ ኃላፊነቶች ላይ አገልግለዋል። እዚህ ደረጃ ላይ ለመድረስ ግን መንገዶች አልጋ በአልጋ እንዳልነበሩ ያስታውሳሉ። እንደ መጣ ሶሳይቲ ውስጥ ገብተህ እንደ ሀገር ቤት ተመቻችቶ ለመስራት ከባድ ነው። አንደኛ ጥቁር ነህ፣ በጥቁርነትህ የሚደርስብህ ነገር አለ። ስራ ለማግኘት ራሱ አንድ ከባድ ነው። ስለዚህ ኦኒ ወይ ነወጣንተ ትምህርት ቤት ሄደህ በትምህርት ኤክሰል አድርገህ ከነሱ ጋር ቁጭ ብለህ እስክትወዳ ድረስ ስራ ላይ ስትመደብ፣ ኢቨን እዚያ ውስጥ እንኳን ከገባህ ካልቸራል ባሪየር አላንተ ላይ ያለው። ከእነሱ ጋር አዳፕት አድርገ ቁጭ ብለህ ተሰብስበህ አንዳንድ ነገሮችን ለመስራት ግራጁዋሊ ተለምደዋለህ እንጂ እንደመጣህ ማኔጀር አድርጎህም ያዩሃል፣ ያጠኑሃል። ብዙ በሁለት በኩል ነው የምትጎዳ። የውጭ ሀገር መሆን ይጎዳሃል፣ ጥቁር መሆን ይጎዳሃል። ያንን ሁሉ እየታገልክ ማለፍ አለብ እና ቀላል አይደለም። ለጠቅላላው ከውጭ ለመጣ ሰው በተለይ ለአፍሪካ እና ለጥቁር ለሆነ ሰው እዚህም ሀገር ያለው ጥቁር እንደዛ ነው ገባህ? በጥቁርነቱ እና ከባድ ነው። ሁለቱም ትውልደ ኢትዮጵያን ምሁራን በከተማዋና በመላ አሜሪካ የሚደረጉ የፖለቲካና ሲቪክ እንቅስቃሴዎችን በቅርበት ይከታተላሉ፣ ህዝባዊ ተሳትፎዎችንም ያበረታታሉ። በከተማዋ ውስጥ ኢትዮጵያን የሚሰባሰቡበት ቀደምት ማህበር መስራቾች መካከልም ናቸው። ቤተክርስቲያንም፣ ሁለት እንትን ሬስቶራንት ሁለት አለን። ይህ ትልቅ ለውጥ ነው ለኛ የኦርቶዶክስ ቤተክርስቲያን ተከፍተዋል። የፕሮቴስታንትም አለ። እነዚህ እነዚህን አንድ ላይ አድርገን አሁን ለጊዜው ድርጅቱ ፎከስ የሚያደረገው የመረዳጃ ማህበር ሰው ህይወቱ ሲያልፍ ገንዘብ ማዋጣት እንሰበሰባለን፣ አንድ ላይ በአመት ሶስት አራት ፒክኒክ እናደርጋለን። እና አንዳንድ የመረዳጃ ማህበር ነው እንጂ ከዛ አልፎ የፖለቲካ እንቅስቃሴ ማህበሩ አክቹዋሊ ከነን ፖለቲካል ነን ሪሊጅስ ነው አለበዛ በዛ ውስጥ ከገባ ሁልጊዜ መከፋፈል ይመጣል። በሃይማኖት በፖለቲካ እና ለዛ ነው ብዙ ዓመትም የኖረው። ግን ኢንዲቪጁዋሊ ሁላችንም በልዩ ልዩ ከተማ የሄድን ፖለቲካሊን ፓርቲስፔት እናደርጋለን፣ እንከታተላል ስለ ኢትዮጵያ በአመታት ውስጥ በከተማዋና በመላ አሜሪካ ኢትዮጵያውያንን ተሳትፎ እንዲገመግሙታል። በተለይ አሁን ኢትዮጵያውያን እዚህ ያደጉ ማበሎች ፖለቲካ ውስጥ

እና በዛት የጀነሬሽን ሽፍት አለ። ፖለቲካ የኖሩት ፓርቲስፔት ፖለቲካ ውስጥ ገብተው አንዱ ፓርቲ ውስጥም ገብታ አይዘር ዲሞክራት ሆነ ሪፐብሊካን ሆነ መሳተፍ አለብህ በሚል አክቹዋሊ ድርጅት አለ አሁን ኢስት ኮስት ነው እንት ያለው። እነሱ አሁን ብዙ እየሰሩ ነው። ብዙ ኢትዮጵያኖችን ሪክሩት አድርገው እንዳለው ደግሞ አዲሱ ትውልድ አሁን እነሱም ኢንቮልቭ ሆነው ጄኔራሽናል ጋፕ አለ። በእኛ ጊዜ መጣ ነው እንዳልኩ፣ ብዙ ካልቸራል ባሪየር አለ። ቶሎ ገብተህ ከነሱ ጋር ለመስራት ምናምን ከባድ ነው። እዚህ የተማረው የሰራው ያወቀው ግን አሁን ትንሽ ኮንሸስ ሆኖ በድርጅት ፎርም አድርገው አሁን ብዙ ብኩርት እያደረጉ ኢቨን በኦልደርማን በኮንግሬስማን ራን እንዲያደረጉ ፑሽ እያደረጉ እየተቀየረ ነው። እንዲህ እንደ ሰሞኑ የዩናይትድ ስቴትስ ውስጥ ፖለቲካዊ ሁነቶች ሲደሩ ለአመታት የኖሩበትን ሀገር መጪ ዘመን የሚወስኑ እንቅስቃሴዎችን ከመሳተፍ አልፈው የተወለዱባት ሀገር ልትቀስመው የምችለውን ልምድም ማሰባቸው አልቀረም። መብትና ድምፅ የሚከበርበት ሀገር ነው። ዴሞክራት እና ሪፐብሊከን አብረው ለመስራት ለብዙ አመት አብረው ይሰሩ ነበር። አነገር የተለወጠ ትንሽ አሁን አስቸጋሪ ይሆናል። ያም ሆነው የምናውቃቸው ሪፐብሊካኖች አሉ፣ ዴሞክራቶች አሉ። ሲገናኙ ብዙ እንትን የለም እንደ አብሮ የመስራት እንትኑ ለአፍሪካ ጥሩ ነው። የተለያየ ፓርቲ በሀሳብ ቢለያዩም ሰም ኮመን ግራውንድ አለ አብሮ መተባበር የሚችሉበት እና ይሄኛው ለኢትዮጵያም አፍሪካን በጠቅላላ ሌሎችም አገሮች የተወለዱባትን ሀገር ታሪክ መለስ ብለው የሚቃኙት ዶክተር አሰፋ በበኩላቸው ኢትዮጵያ፣ እንዲሁም በኢትዮጵያ ዲያስፖራ ዘንድ ሰፍኖ ማየት የሚፈልጉትን የዘመናዊ ሕሳቤ ማሳያ ያስረዳሉ። አሁን ሁሉ ጋር ያለው የኢትዮጵያ ህብረተሰብ በለው በተለይ ዲያስፖራ ውስጥ ያለው ትልቁ ችግር ያ ነው። እዚህ ሀገር አርባ ዓመት ሠላሳ ዓመት ኖረን ይሄ አገር ይሄ ሲስተም እንዴት እንደሚሰራ እያየ ሪፐብሊካንና ዲሞክራት ኮንግረስ ውስጥ ተጨቃጭቀው ተሳድበው ከዛ በኋላ ደግሞ ቁጭ ብለው ልዩነታቸውን አስወግደው ምሳ እየበሉ የበሉ የአንድ የናሽናል የኔሽን ጥያቄ እስከሆነ ድረስ አንዱ ነው፣ ይሰራሉ። ኢትዮጵያኖች ግን ሞሮለስ እርግማኔም በለው ምንም በለው አልተማርንም፣ አንማርም። ሜሶና ያፓ ተጋደለ፣ ብዙ ወጣቶች አለቁ። አሁን ዞር ብለን ስናው እንሾ ግን እዛም ያደርስ አልነበረም። ያ ደግሞ አልፎ መጥቶ ከደርግ በኋላ ቲፒኤልኤፍ መጣ። ደሴም ሲቹዌሽን አልተቀየረም። ሁልጊዜ ልዩነቶች መጡ። ሪዞልቭ ማድረግ የምንፈልገው በመሳሪያ ነው እንጂ ቁጭ ላይ ተዋይታ አይደለም። አሁን ኢትዮጵያ ውስጥ ያለው ሁኔታ ኤግዛክትሊ ዘ ሴም ነው ሪፍሌክት የሚያደርገው ፋኖ በለው በለው አብይ በለው በመሳሪያ ነው። እና ያም ባህል እስካልቀየርን ድረስ ኢትዮጵያ ካለችበት ሁኔታ ለመውጣት ብዙ አመት ይፈጅብናል። ያ ባህል መቀየር አለበት። ያን ደግሞ የሚቀይረው ዳያስፖራው እዚህ አለው እያየ ካልተማረ ከባድ ችግር ውስጥ ነው ያለ ነው። ሁለቱም አንጋፋ የሚልዋኪ ከተማ ነዋሪ ትውልድ ኢትዮጵያውያን ወጣት ትውልድ ኢትዮጵያውያን ለትምህርት ልቀት የሚያደርጉትን ጥረት እንዲቀጥሉ፣ በሰለጠነ አስተዳደርና ስልጣን ስርዓት ውስጥ ያላቸውን ተሳትፎ ማሳደጋቸው መጠነ ሰፊ ጠቀሜታም እንደሚኖረው በአጭር ቆይታችን አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ሚልዋኪ፣ ዊስኮንሰን። በቀጣዩ ዘገባ ወደ መካከለኛው አፍሪካ እናቀናለን። የመካከለኛው አፍሪካ ሪፐብሊክ ባለሥልጣናት አዲስ የዝንጀሮ ፈንጣጣ በሽታ መከሰቱን ካወጁ በኋላ ምንጩን ለማጣራትና የሰዎችን ሕይወት ለመታደግ ከጎረቤት ሀገራት መንግስታት ጋር ተገናኝተው መምከራቸውን ተናግረዋል። በዲሞክራቲክ ሪፐብሊክ ኮንጎ በበሽታው እንደተጋለጡ የተጠረጠሩ ከ12000 በላይ ሰዎች መኖራቸውን ባለሥልጣናቱ ገልጸዋል። ካለፈው ጥር ወር ጀምሮ ወደ 500 ሰዎች መሞታቸውንም አስታውቀዋል። ከዚህም በኋላ በሽታው ሊስፋፋ እንደሚችል መገመቱ አሳስቧቸዋል። ሞኪ ኤድዌን እንደዚካ ከያውንዳይ ካሜሮን የላከውን ዘገባ ደረጀ ደስታ ያቀርበዋል። በማዕከላዊ አፍሪካ ሪፐብሊክ ዋና ከተማ ባንጊ ውስጥ በማዕከላዊ ገበያ አካባቢ በሚኖሩ ሲቪሎች ዘንድ የዝንጀሮ ፈንጣጣ ተብሎ የሚጠራው በሽታ መኖሩን በሀገሪቱ የጤና ባለስልጣን ይናገራሉ። በበርካታ ከተሞችና መንደሮች ውስጥ የበሽታው ወረርሽኝ እንዳለ መረጋገጡንና በዚህ ሳምንት በባንጊ ለበሽታው የተጋለጡ አዳዲስ ሰዎች መኖራቸው መመዝገቡን ባለስልጣኑ ተናግረዋል። የመካከለኛው አፍሪካ መንግስት ባለስልጣናት ዘንድ ከፍተኛ ቁጥር ያላቸው ለበሽታው የተጋለጡ ሰዎች በዲሞክራቲክ ሪፐብሊክ ኮንጎ እና ናይጄሪያ አካባቢ በሚገኙ ደኖች ውስጥ መኖራቸው በመገመቱ በሽታው በፍጥነት ሊስፋፋ ይችላል የሚል ስጋት ፈጥረዋል። ፒየር ሶምሴ በማዕከላዊ አፍሪካ ሪፐብሊክ የጤና ሚኒስትር ስጋቱን በመግለጽ የሚከተለውን ተማጽኖ አሰምተዋል። ሚኒስቴር ፕሪ ቱ ደ ፋሚ ለ ሼፍ ደ ሜናዥ ለ ሌደር ዶ ኮሚዩኒቲ የማዕከላዊ አፍሪካ ሪፐብሊክ መንግስት የቤተሰብ ኃላፊዎች፣ የማኅበረሰብና የባህል መሪዎች እንዲሁም የሃይማኖት አባቶችን ጨምሮ ሰላማዊ ሰዎችን የበሽታው ምልክት ባጋጠማቸው ወይም ትኩሳት፣ የጡንቻ ህመም፣ የጉሮሮ መቁሰል፣ ራስ ምታት ወይም ሽፍታና በሰውነታቸው ላይ ትልቅ እባጭ በሚያጋጥማቸው ጊዜ የጤና ባለሥልጣናትን እንዲያሳውቁ ይማጸናል። ሶምሴ አክለውም ትላንት ረቡዕ በማዕከላዊ አፍሪካ ሪፐብሊክ የመንግስት ቴሌቪዥን በሰጡት መግለጫ ንጹሐን ዜጎች ከዱር አውሬዎች ጋር ግንኙነት እንዳይኖራቸው፣ ከእንስሳትና ከታመሙት ሰዎች ጋር ንክኪ ካደረጉ በኋላም እጃቸውን በሳሙናና በውሃ መታጠብ አለባቸው ብለዋል። የመካከለኛው አፍሪካ ግዛት የጤና ሰራተኞች ለዝንጀሮ ፈንጣጣ በሽታ የተጋለጡ ታማሚዎችና ተጠርጣሪዎችን ወደ ሆስፒታሎች ለማጓጓዝ በሽታው መኖሩ ወደ ተመዘገበባቸው ከተሞችና መንደሮች ተልከዋል ብለዋል። ሶምሴ በቫይረሱ የተያዙ ሰዎች ተለይተው ሆስፒታሎች ውስጥ በነፃ እንደሚታከሙ ተናግረዋል። የጤና ባለስልጣናት ነዋሪዎች ተጠርጣሪዎች፣ ታማሚዎችን ወደ እጽዋት ሐኪሞች ወይም የአፍሪካ ባህል ሐኪሞች እንዳይወስዱ እያስጠነቀቁ ነው። ከሆስፒታል ውጭ ከህመምተኞች ጋር ቀጥተኛ ግንኙነት ያላቸው የሲቪልና የባህል ሕክምና ባለሙያዎች ህይወት አደጋ ላይ መሆኑንም ይናገራሉ። የማዕከላዊ አፍሪካ ሪፐብሊክ የጤና ባለስልጣናት እንደሚሉት የሰብአዊነት ቡድኖች በየከተማውና በየመንደር ውስጥ ተገልለው የዝንጀሮ ፈንጣጣ ሊታከም አይችልም በሚል በማህበረሰብ ውስጥ ተደብቀው የሚገኙ ህሙማንን እያፈላለጉ ነው። የማዕከላዊ አፍሪካ ሪፐብሊክ ባለስልጣናት በሽታውን በጋራ ለመከላከል ከጎረቤት ዲሞክራቲክ ሪፐብሊክ ኮንጎ፣ ኮንጎ፣ ናይጄሪያ፣ ካሜሩን እና ቻድ ጋር ተቀናጅተው እንደሚሰሩ ትላንት ረቡዕ በሰጡት መግለጫ ተናግረዋል። ማክሲሜ ባላሉ የማዕከላዊ አፍሪካ የግንኙነት ሚኒስትርና የመንግስት ቃል አቀባይ ናቸው። ማዕከላዊ አፍሪካ ሪፐብሊክ ብቻዋን የዝንጀሮ በሽታ መስፋፋትን ማስቆም አትችልም። ምክንያቱም በኮንጎ ዲሞክራቲክ ሪፐብሊክ፣ ናይጄሪያ፣ ካሜሮን፣ ኮንጎና ቻድ ጋር ያለው ድንበር በጣም ክፍት ነው። በኮንጎ ተፋሰስ አቋርጠው የሚያልፉ የከብት አርቢዎችና አዳኞችን እንቅስቃሴ ብቻውን ለመቆጣጠር ለየትኛውም የመካከለኛው አፍሪካ መንግስት እጅግ ከባድ ነው። የኮንጎ ተፋሰስ ከአማዞን ቀጥሎ ሁለተኛው ትልቁ ደን ነው። የኮንጎ ተፋሰስ ከ600 በላይ የዛፍ ዝርያዎችና 10 ሺህ የእንስሳት ዝርያዎች ያሉት ሲሆን አንጎላ፣ ካሜሩን፣ መካከለኛው አፍሪካ ሪፐብሊክ፣ ኮንጎ ዲሞክራሲያዊት ሪፐብሊክ፣ ኢኳቶሪያል ጊኒ፣ ኮንጎ፣ ብሩንዲ፣ ሩዋንዳ፣ ታንዛኒያና ዛምቢያ ይጋሩታል። ሩዋንዳና ቡሩንዲ በዚህ ዓመት መጀመሪያ ላይ በግዛታቸው ለዝንጀሮ ፈንጣጣ የተጋለጡ አምስት ሰዎችን ማግኘታቸውን አረጋግጠዋል። የበሽታውን አመጣጥ በማጣራትና ለሰላማዊ ሰዎች መበከል እንዴት ማቆም እንደሚችሉ በማስተማር ላይ መሆናቸውን ተናግረዋል። አዲሱን የዝንጀሮ ፈንጣጣ በሽታን ለመክታት እየታገለች ያለችው ኮንጎ ዲሞክራሲያዊ ሪፐብሊክ በዚህ ዓመት ለበሽታው የተጋለጡ ወደ 8ሺህ የሚጠጉ ሰዎችን ያስመዘገበች ሲሆን ወደ 400 የሚጠጉ ሰዎች መሞታቸውን የዓለም ጤና ድርጅት አስታውቋል። የተባበሩት መንግስታት ድርጅት አውሮፓ፣ አውስትራሊያ እና አሜሪካ የዝንጀሮ ፈንጣጣ በሽታ መከሰቱን ሪፖርት ካደረጉ አገራት መካከል ይገኙበታል ብለዋል። ከአፍሪካ ውጭ በሽታው መከሰቱ ሪፖርት የተደረገው እንደ ኤሮፓ አቆጣጠር በ2022 መሆኑን ድርጅቱ ገልጸዋል። ደረጀ ደስታን ለቀደመው ዘገባ እናመሰግናለን። በመቀጠል ደግሞ ሳራ ፍስሀዬ ከዩክሬን የተሰደዱ ትውልደ ኢትዮጵያን እህትማማቾችን ታስተዋውቀናለች። ፎሾ በሚል መጠሪያ ይታወቃል። ሶስት እህትማማቾች የሚገኙበት የሙዚቃ ቡድን በዩክሬን ተወልደው ያደጉ የቤተ እስራኤላውያን መሰረት ያላቸው ትውልደ ኢትዮጵያውያን እህትማማቾች የመሰረቱት ነው። ከሁለት ዓመት በፊት ሩሲያ በዩክሬን ላይ በፈጸመችው ወረራ፣ በተለይ ይኖሩበት የነበረ አካባቢ ደግሞ ከሩሲያ ጋር በሚዋሰነው ሀርከፍ ከተማ ላይ ነበር። ይህም ከፍተኛ ጥቃት ከደረሰባቸው ከተሞች አንዱ ነው። በመሆኑም ጦርነቱ ሸሽተው መጀመሪያ ወደ ፖላንድ፣ በመቀጠል ደግሞ ወደ ጀርመን አሁን የሚገኙበት ሽቱትጋርድ የገቡ የቤተሰብ አባላት ናቸው። አጠቃላይ ስኮላርሽፑ ለሶቪት ወደ የተሰጠ ነበር ለኢትዮጵያውያኖች፣ እና ከኢትዮጵያ መጣን። ያው እኔ ሜዲስን ያጠናሁት ሜዲስን አጠናው ከዛም ወደ ፒኤችዲ መጣው ፒኤችዲን ውስጄ ስፔሻላይዝ ካደረኩ በኋላ እሷም ሐኪም ነች። ያው እግዚአብሔር ፈቅዶ እንድንገናኝ እግዚአብሔር ፈቀደ። አብረን ያው በትዳር ውስጥ ቆይተናል ማለት ነው። በመሰረቱ ዩክሬን ቆንጆ አገር ነው። በኢኮኖሚካሊ ቆንጆ አገር ነው። ሶሻሊ መልካም ሀገር ነው። ከትውልድ ሀገራቸው የመጡበትን ትምህርት በዩክሬን ግዛት ባጠናቀቁበት ወቅት በኢትዮጵያ የነበረው የፖለቲካ ለመረጋጋት ለመመለስ የሚያስችል እንዳልነበር ያወሱት ዶክተር ግርማ ኑሯቸውን በዚያው እንዲቀጥሉ መገደዳቸው ይናገራሉ። የሙያም አቻቸው የሆኑት ባለቤታቸው ዶክተር እቴቱም ከሕክምና ስራቸው ጎን ለጎን ይሳተፉበት እንደነበረ የጠቀሱት መንፈሳዊ አገልግሎት ዩክሬንን የበለጠ እንድወዳት አድርጎኛል ይላሉ። በበኩል ዩክሬንን ወዳት በጣም ጥሩ ሀገር ነው። እኔ እንጃ እኔ ወደ ከነሱ ጋር ቤተሰብ ነኝ እና እኔ ልጆችም በቤተ ክርስቲያን ውስጥ ነው ያደጉት። ህዝቡ ይወዳቸዋል። እዛ ተምረው ተማሩ አደጉ። እንጃ በባዕድነት አይሰማኝም። ዶክራይ በጣም ነው የማወዳት። ከአብራካቸው የተገኙት ሶስት ሴቶች ልጆቻቸው እንደሰለጠኑባቸው የትምህርት መስኮች በልዩ ልዩ ሙያዎች ላይ ተሰማርተዋል። የበኩር ልጃቸው ቤተልሔም እንደ ወላጆቿ በሕክምና ሙያ ላይ የምትገኝ የጥርስ ሐኪም ናት። ተከታይዋ ሚሪያም በኢኮኖሚክስ እና በቱሪዝም ሁለት ዲግሪዎች አለዋት። የሁለቱም ታናሽ ጽዮና ደግሞ የጋዜጠኝነት ትምህርቷን አጠናቃለች። ሶስቱም በጋራ በሂፕ ሆፕ የሙዚቃ ዘውግ ትልቅ ተወዳጅነት ያስገኘላቸውና በማህበራዊ የትስስር መድረኮችም ከፍተኛ ተቀባይነት ያስገኘላቸው ፎሾ በተሰኘ የመጠሪያ ስም የሚታወቀውን የተለያዩ ስራዎች አበርክተዋል። የሙዚቃ ባንዳችን በ2019 ነበር የተመሰረተው። በምስል የተደገፉ ዘፈኖቻችን ዩቲዩብ ላይ ይገኛሉ። ከአድናቂዎቻችን የምንገናኝበት የኢንስተግራም ገጽም አለን። ዩክሬንን ወክለን በዩሮቪዥን እስከ ግማሽ ፍጻሜ ደርሰን ነበር። በዩክሬን ጥሩ ተቀባይነት አግኝተንና ጥሩ ደረጃ ላይም እንገኝ ነበር። በተለይ ኤክስትራ በሚል የሚታወቀው ዘፈናችን በዩክሬን ከፍተኛ ተቀባይነት አግኝቶ ነበር። ሰብአዊነትን የሚያበረታታ ስራ ነው። ከሌሎች ቅኝቶችም ለማካተት ሞክረናል። ወደ ኢትዮጵያ እንሄዳለን የሚል ተስፋ ስለነበረንም ከኢትዮጵያ ቅኝቶችም ለማካተት ሞክረናል። አሁን በስደት በሚገኙባት በጀርመን ሽቱትጋርት የአገሪቱን ቋንቋ ጨምሮ ያስፈልገናል ያሏቸውን ሌሎች ክህሎቶች እየቀሰሙ የሚገኙት ሶስት እህትማማቾች የሙዚቃ ኮንሰርቶችን በማቅረብ የዩክሬንን ጥቃት በተመለከተ ግንዛቤ ለማስጨበጥ እየተንቀሳቀሱ እንዳሉ ያስረዳሉ። የጀርመን መንግስት ያላችሁ የትምህርት ደረጃ ጥሩ በመሆኑ በሞያችሁ እንድትሰሩ እንፈልጋለን ብሎናል። በመሆኑም ነፃ የትምህርት እድል ሰጥተውን ቶሎ ጨርሰን ወደ ስራ እንድንገባ ነው የሚያበረታቱን። ጥሩ እየሄደልን ነው። ብዙ ጊዜያችን የቋንቋ ትምህርት በመከታተል ላይ ነው የምናሳልፈው። ከዚህ ጎን ለጎን ደግሞ ሙዚቃ እንሰራለን። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። አድማጮቻችንና ተመልካቾቻችን፣ መልካም የሳምንት ማገባደጅ ይሆንላችሁ። መልካም ምሽት።